የአውሮፓ ህብረት በኤርትራ የሀገር ውስጥ ጉዳይ መስሪያ ቤት ላይ የጣለውን ማዕቀብ የኤርትራ መንግስት አውግዞታል። ብርሃነ በርሀ ከአስመራ ተከታዩን ዘገባ አስተላልፏል። የአውሮፓ ህብረት የሚኒስትሮች ምክር ቤት በኤርትራ ላይ ያሳለፈው ውሳኔ መሰረት የለሽና አንቃፊ ውሳኔ ነው ሲል የኤርትራ መንግስት አጥብቆ ተቃውሞታል። ይህ በኤርትራ ብሔራዊ ደህንነት ጽህፈት ቤት ላይ ያነጣጠረው የአውሮፓ ህብረት ውሳኔ ለሌላ ድብቅ ዓላማና አጀንዳ ተብሎ የተፈበረከ ክስ እንደሆነ በመጥቀስ አውሮፓዊ ህብረት ይህን ውሳኔ ለማሳለፍ ህጋዊና ሞራላዊ ስልጣን የለውም ሲል የኤርትራ ውጭ ጉዳይ ሚኒስቴር ውሳኔውን ተቃውሞታል። በመግለጫው የሞተ የወያነ ጁንታ ተብሎ የተጠቀሰውን ህወሀትን ለማዳን ይሁን ወደ ስልጣን ለመመለስ የአፍሪቃ ቀንድ የተጋረጡበትን ፈተናዎች ለመግጠምና አጠቃላይና ዘላቂ ትብብርን ለማራመድ እያካሄደ ያለውን ከፍተኛ ጥረት ለማዳከም በእልህ ሲሰራ ቆይቷል ሲል የኤርትራ የውጭ ጉዳይ ሚኒስቴር በመግለጫው የአውሮፓ ህብረትን ከሷል። መግለጫው አያይዞም የአውሮፓ ህብረት በኢትዮጵያና ኤርትራ መካከል እንቅፋት ለመፍጠር ኤርትራን ዓላማ ያደረገ ከንቱ ሲል የገለጸው ሙከራዎችን ሲያካሂድ መቆየቱን መግለጫው ጠቅሷል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ